በቤንች ማጂ ዞን ጉራ ፈርዳ ወረዳ የሚኖሩና ከአመታት በፊት አሁን የአማራ ክልል ከሚባለው አካባቢ የመጡ ሰፋሪ አርሶ አደሮች በአካባቢው ባለሥልጣናት ተገደው ቀያቸውን እንዲለቁ መገደዳቸውን መዘገባችን ይታወሳል። ከረጅም ጊዜ በፊት በአካባቢው እንዲሰፍሩ የተደረጉና አሁንም ድረስ በዚያው ነዋሪ የሆኑ አርሶ አደሮች የእርሻ መሬታችንን እንዳናርስና በማሳ ላይ እርሻ ያለበትን ጨምሮ በሐራጅ እየተሸጠብን ነው ሲሉ ይናገራሉ። ማምሻውን ወደ አካባቢው ደውለን ሁለቱንም አነጋግረናል። በጉርዛ ፓርዳ ወረዳ ውስጥ ነው ያለሁት። አስራ ሁለት አመት ሙሉ ይዤው የቆየሁት የእርሻ ማሳ ነበረኝ። አትረስ ማረስ አይቻልም ተብለን ተከልክለን፣ አሁን ዝም ብለን በቃ ያው የልጅ እሸትም ሆነ ምንም ማንኛውም ነገር አላረስንም። ዝም ብለን እጃችን አጣምረን ቁጭ ብለን ነበር የተቀመጥ ነው። አሁን በዘንድሮ አመት ግን መሬቱ ለጫራታ ከእሺ አምስት መቶ እስከ አራት ሺ ብር ጫራታ ቀርቦ እየተሸጠ ነው ያለ እየሸጠ ያለው ደግሞ የወረዳ አመራሮች ናቸው የቀበሌ ስራ አስኪያጅ በመሆን ነው ተደራጅተው መሬቱ በጫራታ ወጥቶ እየተሸጠ ያለው በርካታ አትክልት ተክለው የተፈናቀሉ እንደ አትክልቱ መጠን ነው ጫራታ የወጣበት የእርስዎ መሬት በዚህ ወቅት ማረስ አልቻልንም መዝራትም አልቻልንም ብለውኛል የእርስዎ ባዶ ነው አዎ ግማሹ ያው አትክልት ነው ቡና ማንጎ አቮካዶ ጃክ ጃክፍሩት የተለያዩ አትክልቶችን የተሸፈነ ነው። ግማሹ ግማሹ ደግሞ ለቀለበ እያረስ ነው ያው ለቀለብ የምንጠቀበት ነበር። የእርሻውን ቦታውን አትረሱ ተብለን ተከልክለናል። አልታረሰም ዝም ብሎ ጠፍ ቁጭ ብሎ ነበረ። አሁን ያው ለጫራታ በአትክልቱ መጠን ማለት ነው። አትክልቱ በርካታ አትክልት ካለው ጫራታ እየቀረበ ፖሊስ ከሆነ ፖሊስ በራሱ ስም መሬት መያዝ መያዝ ስለማይችል፣ በሚስቱ ስም፣ ወረዳው አመራር ራሱ በሹፌሩ ስም መሬት ተመርቶ ያንዱን አርሶ አደር መሬት ቀምጦ እንደ በቂውን ያህል እያለማ ነው ያለሁን። በቦታው ላይ እናንተ እያላችሁ ነው ይሄ ጫረታ እየወጣ ያለው ማሳው ላይ ፍራፍሬዎችና አትክልት ዘርታችሁ እንዳሉኝ ደግሞ እንደርሶ ከፊሉ ጦምን አድረው አትረሱ ተብላችሁ ያለው እናንተ እያላችሁ ነው ጨረታ እየተሸጠ ያለው። አዎ የወጡትም አሉ። አሁን ለምሳሌ በአስራ ዘጠኝ ሰማንያ ሰባት ዓመተ ምህረት ነው እዚህ የገባሁ። መሬቱን የተመራሁት በአስራ ዘጠኝ ዘጠና ሶስት ዓመተ ምህረት ነው የመሬቱን በህጋዊ መንገድ ተመርቸው ስገብርበት ሳብስበት የቆየው ማለት ነው። እንደገና ደግሞ ሰዎቹ በተዋረድ ወረዳው ለማልማት የሚፈልግ ሰፊ መሬት አለን ብለው ካቤላ ለጥፈው ነበር ያን ሰዓት ላይ ያ ካምፔን ላይ እያየ እስከ ዘጠና ሰባት ዓመተ ምህረት ድረስ እየመጡ የገቡ አሉ እስከ ዘጠና ዘጠኝ ድረስ ድረስም የመጡ አሉ ከዚያ ሲመጡ በህጋዊ መንገድ መሬት እየተሰጣቸው እያለሙ የቆዩ አሉ ከአስራ ዘጠኝ ዘጠና ሰባት በፊት የመጡት ሁሉም ጥርግርግርግ ብለው ወጥተዋል የሉም አሁን እዚህ ቦታ ላይ እነሱ ዘጠና ሰባት ላይ እንደመጡ መሬት ተመርጠው ወደ ጠቋሚ አትክልት ተሸፍነው ሰዎቹ ከወጡ በኋላ ነው አሁን መሬቱን ጫራታ እያቀረቡት ያሉት ምንድን ነው ምክንያቱ የተሰጣችሁ ቦታውን እንድትለቁ የእርሻ ቦታችሁን ወስደው በጨረታ እንዲሸጥና እንድትወጡ አዎ፣ ይህን ለመግለጽ በጣም አስቸጋሪ ነው። ለምን አስቸጋሪ የሆነበት ምክንያቱ ከአስራ ዘጠኝ ዘጠና ሰባት ምርጫ ጀምሮ ወዲህ ነው ይሄ ነገር እየተፈጠረብን፣ ጥላቸው እያደረብን የሄደ ምክንያቱ ምንድን ነው ሲባል፣ ምርጫ ላይ ነጻ ምርጫ፣ እናንተ መብት አላችሁ፣ የፈለጋችሁ መምረጥ ትችላላችሁ ይሉናል፣ መጀመሪያ ሲያስተዋውቁን ማለት ነው፣ ምርጫው ላይ ስለዚህ ይሄ ጫና ስላለብን እኛ የምንፈልገውን ፓርቲ መምረጥ መብት ካለን ብለን ያን ሰዓት ላይ ቅንጅት የሚባል ሁለት እጅ ያለው ምልክት የመጣ ነበረ ያንን ስንመርጥ በየቦታው እሱ ሲኛ አላወቅንም። ምስጢር ቦታ ከዘጋጅቶ ያለ እዚያ ቦታ ላይ ወይ የጤና ሰራተኛ የሆነች ባለሙያ ሰራተኛ የሆነ እሱ ታዛቢ አስቀምጠው ንሯል ምስጢር ቤት ውስጥ ማለት ነው። እዚያን ጊዜ ተቃዋሚዎች እዚህ ቦታ ላይ ታዛቢ አላስቀመጡም። ያን ሰዓት ላይ ማን ፓርቲ ላይ ምልክት እንደምናደርግ ያቺ የተቀመጠች ሰው ማን ማን ፓርቲ ላይ ምልክት እንደምናደርግ ይታይ ንሯል ከዚያን ዝርዝር ከዚያ ተጀመረ። ከዚያም በኋላ አማራን ማጽዳት የሚል ዘመቻ የተሰራብን በዚያ ነው። አሁን ባለው ደግሞ እኛ በተለይ ታስረንም ነበር በፍርድ ቤት መሬቱን ትለቃላችሁ ተብለን ተከሰን ነበር መሬቱ ፍርድ ቤቱ ግን መሬቱን እንድንለቅ አልወሰነብንም። ግን የህግ አለመታዘና መቃወም ብሎ ቀጣል። በዚህ የተነሳ ታሰርን። ታስረን ከረምን። አሁን ደግሞ ከታሰን ማረሚያ ቤት ከመጣን ወዲህ ደግሞ እናንተ እኮ የታሰራችሁ አሉን የተቃዋሚ ፓርቲ አባል መሆናችሁ ስለተረጋገጠ ነው እንጂ መሬታችሁን አትረሱ ብሎ አያስከሳችሁም ነበር አያስከሳችሁም ነበር የሚል ለስብሰባ ጠርተው ለስብሰባ ጠርተው ይሄን ምላሽ ሰጡ። መቼ ነው ይህ ሆነው? መቼ ነው የታሰራችሁት? መቼ ነው ከስር የወጣችሁት? የተቃዋሚ ደጋፊ በመሆናችሁ ነው የሚለው ቃል የተሰጣችሁ መቼ ነው? በፖሊስ ጣቢያ ስንመላለስ ምስልል አመት ከምናምን፣ ዛሬ ስንፈታ ነገ ስንታሰር፣ ዛሬ ስንፈታ ቆየን። ግን በፍርድ ቤት ውሳኔ የታሰር ነው ወደ ማረሚያ ቤት የገባ ነው። ሰኔ አስራ አምስት ገባን መስከረም አምስት ነው ከማረሚያ ቤት የተለቀቅ ነው። ከዚያ እንደተለቀቅነ ለስብሰባ ጠሩን ሄርመ ስንሄድ አይ እናንተ እኮ የታሰራችሁት የተቃዋሚ ፓርቲ አባሎች ናችሁ ለመያድ መረጃ እየሰጣችሁ ነው በሚል ጥርጥር እንጂ እናንተ ህጋዊዎች ናችሁ። መሬታዊ መሬቱን የሚያዞች በህጋዊ ነው። ስለዚህ ሊያስከሳችሁ አይችልም ነበር። አሁንም ከዚያ ነገር እናንተም ካልሆናችሁ ይህን መረጃ ማን እንደሚሰጥ ንገሩንና ለመያድ አባል የሆነውን ተቃዋሚ ፓርቲ አባል የሆነውን መረጃውን ስጡንና እናንተ መሬታችሁ ይመለስላችኋል፣ አሳችሁ እንድትበሉ ልጆቻችሁ እንድታድጉ ይደረግላችኋል አሉን። አይ እኛ ምንም ይሄን ነገር የምናውቀው ነገር የለንም። አርሶ አደሮች ነን። እኛ ስለ ፖለቲካ ምን ያገባናል? ያውም የፖለቲካ ፓርቲ አባልም አይደለንም። ነጻ ገለልተኛ አባል ሆኖ መኖር አይቻልም ወይ ስንጠይቃቸው ነው አዎ በሉ ሂዱ አሉን። ከዚያ እንደገና እዚሁ አለንበት ቀበሌ ድረስ ደግሞ ከየቀበሌው ደግሞ ጠርቶን ጠሩና፣ አሁንም የታሰርን ሰዎች ሰበሰቡን። አሁንም እንግልቱ አላበቃም። አካባቢውን እንድንለቅ እየተጠየቅን ነው። የእርሻ መሬታችን ለሀራጅ ቀርቧል የሚሉት ስማቸው እንዲጠቀስ ያልፈለጉት ያነጋገር ናቸው። አርሶ አደር ለበላይ ባለስልጣናት ያሰሙት አቤቱታ ሰሚ አለማግኘቱን ይናገራሉ። ተፈጸመ ያሉትን ድብደባ ጨምሮ በፖሊስ በኩል ተወሰዱ የተባሉ የኃይል እርምጃዎችን ለማጣራት የፖሊስ አዛዡን አቶ ምስክርንና ገበሬዎቹ አሁን ያሉበትንም ሆነ በጭጣቸውን አስመልክቶ ምላሽ ለማግኘት ወደ ወረዳው አስተዳዳሪ አቶ መሬሳ ጎፋ ቢሮ ያደረግነው ተከታታይ የስልክ ጥሪ ሙከራ ቀናንም እንዳገኘን እናቀርባለን